SBS ራዲዮ። ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ደቡብ አውስትሬሊያ አዲስ ለአጭር ጊዜ የሚቆይ የኮሮና ቫይረስ ገደብ ጣለች። የዓለም አቀፍ ኦሎምፒክ ኮሚቴ በሚቀጥለው ዓመት ጁላይ ስለሚካሄደው የኦሎምፒክ ውድድር ተነጋገረ። የሚሉት ግንባር ቀደም ዜናዎቻችን ናቸው። የደቡብ አውስትሬሊያ መንግሥት የሚቀጥሉ 24 ሰዓታት የአገረሸውን ኮሮና ቫይረስ በአዲስ ገደቦች ለመግታት ወሳኝ እንደሚሆን አስታውቋል። ከእኩለ ሌሊት ጀምሮም ከቤት ውስጥ ሆነው መሥራት የሚቻላቸው ሰዎች ከቤት ሆነው እንዲሰሩ፣ የአካል ማጠንከሪያ ስፍራዎች የስፖርት ማዕከል ማሰልጠኛዎች እና የመዝናኛ ማዕከላት እንዲዘጉም ወሱናል። ደቡብ አውስትሬሊያ ውስጥ በዛሬው ዕለት 18 በኮሮና ቫይረስ የተጠቁ ሰዎች የተመዘገቡ ሲሆን አዲሱ የኮሮና ቫይረስ አዲሱ የኮሮና ቫይረስ ገደብ ለሁለት ሳምንታት ጸንቶ የሚቆይ ይሆናል። የደቡብ አውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ኒኮል ስፐረር በኮሮና ቫይረስ የተጠቁት ግለሰቦች ዕድሜያቸው ከአንድ ዓመት እስከ ሰማንያዎቹ የሚገኙ መሆናቸውን ገልጠዋል አያይዘውም የማስበው ምንድን ነው የምትመለከቱት ደቡብ አውስትራሊያውያን ቫይረሱን ለመቆጣጠር ፍጹም የቆረጡ መሆኑን ነው። ባለፉት ሳምንታት እስከ ወራት ባሉት ጊዜያት ውስጥ የኮሮና ቫይረስ ምርመራ ቀንሷል። ማህበረሰባችን ውስጥ ምን ያህል የመተንፈስ ችግር ምልክቶች ያሉባቸው ሰዎች እንዳሉ አናውቅም። ምናልባትም በኒህ ጊዜያት አልተመረመሩም ይሆናል ብለዋል። ይህ በእንዲህ እንዳለም የምዕራብ አውስትሬሊያ መንግሥት ደቡብ አውስትሬሊያ ውስጥ የተቀሰቀሰው ኮሮና ቫይረስ የድንበር ቁጥጥር ላይ እውቅታን የማይፈጥር መሆኑን ገልጧል። በትናንትናው ዕለት እሁድ 600 ያህል ሰዎች ከደቡብ አውስትሬሊያ ወደ ምዕራብ አውስትሬሊያ ዘልቀዋል። እያንዳንዳቸውም የጤና መመሪያዎችን እንዲከተሉ የሚደረግ መሆኑንም አስታውቋል። ከዛሬ ምሽት ስድስት ሰዓት ጀምሮም ባለፉት አሥራ አራት ቀናት ከደቡብ አውስትሬሊያ ወደ ምዕራብ አውስትሬሊያ መዝለቅ የሚፈልጉ ግለሰቦች ጥብቅ መስፈርቶችን ማሟላት እንደሚገባቸው ተናግሯል። ምዕራብ አውስትሬሊያ ውስጥ በዛሬው ዕለት አንዲት ሴት በኮሮና ቫይረስ ተጠቅታለች። ይህንኑ አድላይድ ውስጥ የተከሰተውን ኮሮና ቫይረስ ተከትሎ የታዝማኒያ መንግሥት የደቡብ አውስትሬሊያን የቫይረስ ተጋላጭነት ወደ ማዕከላዊ ደረጃ ከፍ አድርጓል። ወደ ታዝማኒያ የሚጓዙ የደቡብ አውስትሬሊያ መንገደኞች ታዝማኒያ ውስጥ ተስማሚ በሆነ መኖሪያ ቤት አሊያም መንግሥት በሚያቀርበው መጠለያ በራሳቸው ወጪ ወሸባ መግባት ግድ እንደሚላቸው አስታውቋል። አክለውም ከደቡብ አውስትሬልያ ወደ ታዝማንያ ከኖቬምበር ሰባት ጀምሮ የዘለቁ መንገደኞች ራሳቸውን እንዲያገሉ አሳስቧል። የኩዊንስላንድ መንግስትም በበኩሉ ማንኛውም ካለፈው ሰኞ ጀምሮ አድላይድን ጎብኝቶ የነበረ የኩዊንስላንድ ነዋሪ ለአስራ አራት ቀናት ወደ ሆቴል ወሸባ እንዲገባና የኮሮና ቫይረስ ምርመራም እንዲያደርግ አሳስቧል። የቪክቶሪያ ጤና ባለሥልጣናትም በበኩላቸው የማኅበረሰብ አባላት ከኮሮና ቫይረስ ጥንቃቄ ቸል እንዳይሉ የደቡብ አውስትሬልያን የኮሮና ቫይረስ መቀስቀስን በዋቢነት ነቅሰው አሳስበዋል። ቪክቶሪያ ለ17 ተከታታይ ቀናት አንዳችም በኮሮና ቫይረስ የተያዘ ወይም ለሕልፈተ ሕይወት የተዳረገ ግለሰብ አላስመዘገበችም። ከደቡብ አውስትራሊያ ወደ ሜልበርን የሚዘልቁ መንገደኞች ስማቸው በጤና ባለሙያዎች እንደሚመዘግብ፣ የሰውነት ሙቀታቸው መጠን እንደሚለካና እንቅስቃሴያቸውም ክትትል እንደሚደረግበት ተነግሯል። የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንት በሚቀጥለው ዓመት ቶኪዮ ጃፓን የሚካሄደው የኦሎምፒክ ውድድር ዓለም የሚሻው እንደሆነ ገለጡ። በዛሬው እለት ሰኞ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ጁላይ 23 2021 የሚካሄደውን የኦሎምፒክ ዝግጅት አስመልክቶ ከጃፓኑ ጠቅላይ ሚኒስትር ዮሼዲ ሱጋ ጋር ተናግረዋል። የኦሎምፒክ ውድድሩ መካሄድ የነበረበት በዚህ ዓመት ቢሆንም በኮሮና ቫይረስ ወረርሽኝ ሳቢያ ለቀጣዩ ዓመት ተላልፏል። ሆኖም አቶ ባህ የኦሎምፒክ ጨዋታዎች ክንውን ያላቸውን ተስፋ ሲገልጡ ዳግም ይህን የኦሎምፒክ ጨዋታዎች የዚህ ዓለም ታላቅ የአንድነትና ኅብረት ተምሳሌ እናደርገዋለን ያኔም የድኅረ ኮሮና ቫይረስ ዓለም ይሆናል ብለን እናስባለን ብለዋል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 27 ኢትዮጵያ ብር ከ34 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን በያና ያሰማልን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 13፣ ከፍተኛ 24። አደላይድ ፀሐማ ይሆናል። ዝቅተኛ 11፣ ከፍተኛ 25። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 20። ሆባርት ደመናማ ይሆናል። ዝቅተኛ 11 ከፍተኛ 19። ካምብራ ፀሐማ ይሆናል። ዝቅተኛ 9 ከፍተኛ 24። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 19 ከፍተኛ 21። ብሪስበን ለከፋ ይችላል። ዝቅተኛ 21 ከፍተኛ 31። ዳርዊን ብራ ይሆናል። ዝቅተኛ 27 ከፍተኛ 36። አዲስ አበባ ፀሐማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 22። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ደቡብ አውስትሬሊያ አዲስ ለአጭር ጊዜ የሚቆይ የኮሮና ቫይረስ ገደብ ጣለች። የዓለም አቀፍ ኦሎምፒክ ኮሚቴ በሚቀጥለው ዓመት ጁላይ ስለሚካሄደው የኦሎምፒክ ውድድር ተነጋገረ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቤኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.